በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። እግዚአብሔር አምላካችን ሁላችንንም ለዚህ ዕለት ስላደረሰን ክብርና ምስጋና ለርሱ ይሁን። ዛሬ ባለፈው የቀጠልነውን ትምህርት ነው የምንማረው። የያዕቆብ መልእክት ምዕራፍ ሁለት ላይ ነው። የዛሬው ርዕሳችን ሚዛናዊ ክርስትና የሚል ይሆናል። ሚዛናዊ ክርስትና ምዕራፍ ሁለት ላይ ያለውን ረጋ ብዬ አነበዋለሁ። ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ ዕድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት፣ ራሳችሁን መለያየታችሁ አይደለምን? ክፉ ሐሳብ ያላቸውም ዳኞች መሆናችሁ አይደለምን? የተወደዳችሁ ወንድሞቼ ሆይ ስሙ፤ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ። ባለጠጎቹ የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤትም የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙን ስም የሚሰድቡ እነርሱ አይደሉምን? ነገር ግን መጽሐፍ ባልንጀራህን እንደ ራስህ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ ኃጢአትን ትሠራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለውን ደግሞ አትግደል ብሏልና፣ ብታመነዝርም ነገር ግን ብትገድል፣ ሕግን ተላላፊ ሆነሃል። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ። ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና፣ ምሕረትም በፍርድ ላይ ይመካል። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ እኔም ሥራ አለኝ። እምነትህን ከሥራ ለይተህ አሳየኝ፣ እኔም እምነቴን በሥራዬ አሳያሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ተወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን እምነት ከሥራው ጋር አብሮ ያደርግ ነበር በሥራም እምነት እንደተፈጸመ ትመለከታለህን መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ የእግዚአብሔር ወዳይ ተባለ ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። እግዚአብሔር አምላክ ማስተዋልን ጥበብን ሰጥቶን በዚህ በቅዱስ ቃሉ ላይ የሚገኘውን የእግዚአብሔርን ቃል እንድናስተውል አይነ ልቦናችንን ይክፈትልን። ሚዛናዊ ክርስትና በዛሬ ዕለት የያዕቆብ መልእክትን ምዕራፍ ሁለትን ነው የምንማረው። ባለፈው ይህንን የያዕቆብን መልእክት ስንጀምር የነበራችሁ እንደምታስታውሱት የያዕቆብ መልእክትን ከመጽሐፍ ቅዱስ ቁጥር ላለመቀበል የፈለጉ ሰዎች ነበሩ። መጽሐፍ ቅዱስ አይደለም ለማለት የደፈሩ ሰዎች ነበሩ። እነዚህ ሰዎች ከተሰናከሉበት ምዕራፍ አንዱ ይህ ዛሬ ያነበብነው ምዕራፍ ነው። ምክንያቱም ስራ በሰው ሕይወት ውስጥ ያለውን ታላቅ ነገር የሚያሳይ ነው። ያዕቆብ ይሄንን ምዕራፍ ምዕራፍ ሁለትን ለምን እንደ ጻፈ ትንሽ አጠር አድርጌ ልንገራችሁና ወደ ዋናው ትምህርቴ ልግባ። ያዕቆብ የኢየሩሳሌም ኤጲስቆጶስ የነበረ ነው የመጀመሪያው ሲኖዶስ የመጀመሪያው ስብሰባ ሲካሄድ በሊቀመንበርነት የመራው ቅዱስ ያዕቆብ ነው። ይሄንን መልእክት የጻፈው ያዕቆብ በቤተ ክርስቲያን ውስጥ ቤተ ክርስቲያንን የሚከፋፍል ነገር ብቻ ሳይሆን የክርስቲያኖችን ሕይወት የሚያቀጭጨውንም ነገር ያስተዋለ ነበር። በዛ ዘመን የነበረው ችግር ሁለት ነበር። በአንድ በኩል የቅዱስ ጳውሎስን ትምህርት ሰምተውና የሱን መልእክት በሚገባ ሳያስተውሉና ሳይረዱ በቃ አምኝ ያለሁኝ እምነቴ ብቻ ነው የሚያስፈልገኝ፣ ሌላ ምንም ነገር አያስፈልገኝም ብለው በኃጢአት ዓለም የሚኖሩ ነበሩ። ለዚህ ነው ቅዱስ ጳውሎስ በሮሜ መልእክት ላይ እንግዲህ አውስ በጽድቅ እንድንኖር ማለትም፣ ጸጋ እንዲበዛልን በኃጢአት እንኑርን የሚለው ምክንያቱም የቅዱስ ጳውሎስን መልእክት አልተረዱትም ነበር። ለዚህ ነው ቅዱስ ጴጥሮስ ምን አለ? በሁለተኛ መልእክቱ ምዕራፍ ሶስት ላይ ወንድማችን ጳውሎስ እግዚአብሔር እንደገለጠለት መጠን ብዙ ነገር ጻፈ አለ። በጻፈው ውስጥ አንዳንድ አስቸጋሪ የሚመስሉ ነጥቦች አሉ። አንዳንድ ሰዎች ለገዛ ሐሳባቸው ምን ይሉታል አለ፣ ያጣምሙታል አለ። የቅዱስ ጳውሎስን መልእክት ነው የሚያጣምሙት። ስለዚህ ይሄንን ይዘው በኃጢአት ህይወት ውስጥ ቅድስና በሌለበት ህይወት ውስጥ የሚኖሩ ሰዎች ነበሩ። በሌላ በኩል ደግሞ ሌሎች ሰዎች ነበሩ፣ ከአይሁድነት ወደ ክርስትና የገቡ ሰዎች ናቸው። እነዚህ ደግሞ ያንን በክርስቶስ የተገለጠውን ጸጋ በመስቀሉ ላይ የተገለጠውን ምሕረቱን ረስተውት እንደገና በኦሪቱ ህግ ብቻ እንደሚዳን አድርገው የሚሰብኩ ነበሩ። የለም መዳን ከፈለጋችሁ የሚያስፈልጋችሁ ሙሴ ነው። መዳን ከፈለጋችሁ የሚያስፈልጋችሁ ኦሪቱ ነው። መዳን ከፈለጋችሁ የሚያስፈልጋችሁ መንጻቱን፣ መስዋዕቱን መፈጸም ነው ያለባችሁ ብለው ያንን ብቻ የሚናገሩና ሰዎች ተመልሰው በህግ ባርነት ውስጥ እንዲገቡ የሚናገሩ ነበር። ሁለቱም ሚዛን የጎደለው ነበር። በአንድ በኩል እምነት ብቻ አለኝ ተብሎ ቅድስና የሌለው ህይወትን መኖር በዚያ በኩል፣ በሌላ በኩል ደግሞ በክርስቶስ የተገለጠውን ጸጋ በክርስቶስ የተገለጠውን ምሕረት ሳያስተውሉ ነገር ግን እንዲያው ሰዎች ያልዳኑበት አስተውሉ። በኦሪቱ እኮ ህጉ ሰውን ሁሉ ምንድን ነው ያደረገው? በደለኛ ነው ያደረገው፣ ወንጀለኛ ነው ያደረገው። ምክንያቱም ሰዎች ያንን ህግ ሊፈጽሙ እ አልቻሉም ዛሬም እንኳን ያ ህግ በፊታችን ሲሆን የሚታወቀን ወንጀለኛ እናታችን ነው። ይህን ህግ አልፈጸምኩም፣ ይህንን አገ አልፈጸምኩም ነው የምንለው። ለዚህ ነው ቅዱስ የያይቆብ ሲናገር በአንዲቱ ህግ በደለኛ የሆነ በሁሉም በደለኛ ነው። አሁን ሳነብ ሰምታችሁታል። በአንዱ ህግ በደለኛ የሆነ በሁሉም ህግ በደለኛ ነው። ስለዚህ ቅዱስ ያይቆብ የኢየሩሳሌም ኤጲስቆጶስ የሆነው የለም ይሄም ጽንፍ አላስፈላጊ ነው ይሄም ጽንፍ አላስፈላጊ ነው። ሚዛናዊ የሆነውን ነገር ልነግራችሁ እፈልጋለሁ አለና ሚዛናዊ የሆነውን ክርስትና፣ ሚዛናዊ የሆነውን መንፈሳዊ ህይወት ለእኛ ለልጆቹ በመልእክቱ አስተላለፈልን። ይህ የያዕቆብ መልእክት ምዕራፍ ሁለት በተለይ በዚህ ዘመን ላለነው ለእኛ ለኦርቶዶክሳውያን ክርስቲያኖች እንደገና ሊሰበክልን የሚገባ መልእክት ነው። ምክንያቱም ያኔ የነበረው ነገር አሁንም በዚህ ዘመን እንዳለ ስለሆነ ነው። ያኔ የነበረው ችግር አሁንም አለ። አሁን በዚህ ዘመን ያለው ትልቁ ችግር እምነት ማጣት አይደለም። እምነት አለን፣ ደጋግመን እንዳለ ሃይማኖት አለን። ብዙዎቻችን ሃይማኖታችንን መጠበቅ እንፈልጋለን ቤተ ክርስቲያን ያዘጋጀቻቸውን የእምነት አንቀጾች አንድ በአንድ ዘርዝረን መናገር እንፈልጋለን። ችግሩ ግን ያ ሃይማኖት በስራ መገለጥ እህ አልቻለም ያ ሃይማኖት በስራ መገለጥ አልቻለም። ለዚህ ነው የቅዱስ የአይቆብ መልእክት ዛሬ የበለጠ እውን የሚሆንልን፣ ዛሬ የበለጠ ህያው የሚሆንልን ቅዱስ የአይቆብ በመጀመሪያ የሚነግረን ነገር ቢኖር ምንድነው? በክርስቶስ ያላችሁን እምነት ለሰው ለማድላት አተያዙት ይላል። በክርስቶስ ያላችሁን እምነት በሰው ፊት በማድላት አተያዙት። ክርስትናችሁ የታይታ ክርስትናችሁ በሰው ፊት ከንቱ ውዳሴ ማግኛ ክርስትናችሁ ሶሻል ስታተስ የምታገኙበት አይሁንባችሁ ነው ሚለን። ክርስትና ከዛ የበለጠ ነው። የተወደዳችሁ ኦርቶዶክሳውያን ክርስትና ሕይወቴን የሚለውጥ ነው። መጀመሪያ ክርስትናችን የሚሰራው ሰው ፊት አይደለም፣ አደባባይ አይደለም። መጀመሪያ ክርስትናችን የሚቀይረን አለባበሳችንንም አይደለም። ከዚያ ወደ ውስጥ ይገባል። መጀመሪያ ክርስትናችን የሚቀይረን ልባችንን ነው፣ ሕይወታችንን ነው። ከዛ ካልጀመርን አስቸጋሪ ነገር ነው። ለዚህ ነው ቅዱስ ያዕቆብ የተናገረውን ቁጥር አንድ ላይ ያለውን ተመልከቱ። ምንድን ነው የሚለው? ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አተያዙት። የምታመልኩት የክብር ጌታ ነው ይህ የክብር ጌታ ነው በልባችሁ መንገስ ያለበት ይህ የክብር ጌታ ነው በሕይወታችሁ ከፍ ከፍ ማለት ያለበት። የሞተላችሁ እሱ ነው፣ ለበደላችሁ፣ ለኃጢአታችሁ ለበደላችን፣ ለኃጢአታችን ዋጋ የከፈለልን እሱ ነውና እሱን ነው ልናስጌጠው፣ ልናስውበው የሚገባን ለእሱ ነው ክብርን ልንሰጥ የሚገባን እንጂ በሰው ፊት ልናደላ አይገባም ይለንና በእውነት ዛሬ ምን አይነት መልስ መስጠት እንደምንችል አላውቅም። ኃይለኛ የሆነ ቅዱስ ያዕቆብ በጣም ስዕላዊ የሆነ ምሳሌ ነው የሚጠቀመው። በምናባችን ላይ እንድናይ አድርጎ ነው የሚያቀርብልን እና ምሳሌ ይሰጠናል። ጥያቄ ይጠይቀናል። ሦስት ጥያቄ ይጠይቀናል። የመጀመሪያው ጥያቄ ለባለጠጎችና ለድሆች ያላችሁ አቀባበል ምን አይነት አቀባበል ነው ይለናል። ምን አይነት አቀባበል ነው ያላችሁ፣ እምነታችሁ ምን አይነት እምነት እንደሆነ የሚታወቀው ይለናል። ሰዎችን በእንዴት ያለ ዓይን እንደምናይ ነው። አንዳንድ ጊዜ እምነት ማለት የሚመስለን ይሄ ነው። ትልቁ ችግራችን እምነት ማለት የሚመስለን እዚህ ቤተ ክርስቲያን ውስጥ መጥተን ቅዳሴው እስከሚያልቅበት ሰዓት ድረስ ብቻ እግዚአብሔር ጋር ለዛውን በከፊል ልብም ሊሆን ይችላል፣ ያው የተወሰነች ነገር ተነጋግረን በቃ አለቀ። እምነት ማለት ያ ነው። አይደለም። እምነት ማለት የሰውን ሁለንተና ሁሉ የሚዳስስ ነው። ለዚህ ምንድን ነው ምስክሩ? ያዕቆብ ያዕቆብ ምን ይለናል? ከክርስቶስ የተቀበላችሁትን ሃይማኖት ለሰው በማድላት አተያዙት ይለናል። በምን ታረጋግጡታላችሁ? ይሄን የመጀመሪያው የሚለን ምንድነው? ባለጠጋና ሀብታም ወደ ጉባኤያችሁ ቢመጡ እንዴት ነው የምትቀበሉት? እንዴት ስዕላዊ እንዳደረገው እዩት። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ እድፍ ልፍ ስም የለበሰ ሰው ደግሞ ቢገባ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ መርገጫ በታች ተቀመጥ ብትሉት ራሳችሁን መለያየታችሁ አይደለምን? እንዴት ነው ወንድሞቻችሁ የምትቀበሉት ነው ሚል። እንዴት ነው እህቶቻችሁን የምትቀበሉት? የሰው ልጅ ሁሉ በእናንተ ፊት እኩል ነው። ይሄ ጥያቄ ከካህናቱ ሁሉ ይጀምራል። ከኔው የሰው ልጅ ሁሉ እኩል ነው። በዓይናችን ፊት ሁሉን በኩል ነው የምናገለግለው። እዛ ሀገራችን ቢቸግራቸው አላውቅም ማን እንደሆኑ እንደዛ ያደረጉት እንደው አለባሌ ልብስ ሄደው ልብስ ለብሰው ለግብዣ ሄዱ መሰለኝ እና የልፍኝ አስከልካዩ ነው መሰለኝ፣ በረጅም ልምጭ ገርፎ አባረራቸው። እና እውነት ይሁን ውሸት ብቻ ተጽፎ ነው ያነበብኩት። እንደገና ጌጠኛ ልብስ ለብሰው፣ የአማረ ልብስ ለብሰው፣ የመኳንንቶቹን ልብስ ለብሰው ሲሄዱ፣ የልፍኝ አስከልካዩ እጅ እየነሳ ጌታዬ፣ እንደምን መጡ እንኳ እንደና መጡ ብሎ ያስተናገደ አስገባቸው። ገበታ ላይ እንደተቀመጡ ወዲያው ምግብ ቀርቦ ሊበላ ሲል እያነሱ ያንን ምግብ ወጡን ሁሉ ልብሳቸው ላይ ቀቡ ጀመር። ሰው ሁሉ ደነገጠና እንዴ ምን ነው ሲላቸው፣ አይ እኔ እኮ አይደለሁም የተጠራሁት አሉ። ማነው የተጠራው? ልብሴ ነው፣ ልብሴ ነው የተጠራው። ያስ በዓለም ግብዣ ሊሆን ይችላል። ያዕቆብ ግን ይጠይቀናል። በጉባኤያችሁ ነው የሚለን። አስተውሉ። በቤታችሁ እንኳን አይደለም የሚለው፣ በቤታችሁ አይደለም የሚለን በግብዣቹህ አይደለም የሚለን እሱ ደግሞ ሌላ ጠባ ያለው እሱ ደግሞ ሌላ በጣም የሚያሳዝን ነው። እሱ ደግሞ ሌላ በጣም አስከፊ ነው። እሱን ተዉት ነው የሚለን። በጉባኤያችሁ፣ በቤተ ክርስቲያናችሁ ድሃውንና ሀብታሙን እንዴት ነው የምታዩት? የተቸገረውን ቀን የገፋውን የተጣለውን እንዴት ነው የምታዩት? ዘመድ የሌለውን ሀብት የሌለውን እንዴት ነው ምታዩት? ባዕዱን እንዴት ነው ምታዩት? ይለናል። የክብር ጌታን እምነት ስትይዙ ይህን ሁሉ አስተውሉ ይለናል። ይህን ስታደርጉ መለያየታችሁ አይደለም ወይ? እንዴት ነው በአንድነት አለን የምትሉት? እንዴት ነው የቤተ ክርስቲያን አካል ነኝ የምትሉት? ይህ አሁን በቀጥታ ወደ ማን ይወስደናል? ወደ ቅዱስ ጳውሎስ አስደናቂ ወደ ሆነው ትምህርቱ ይወስደናል። ቅዱስ ጳውሎስ ምዕመናንን አካል ናችሁ ነው የሚለን የማን አካል የክርስቶስ ። ክርስቶስ ራስ ነው። አካል ናችሁ ነው የሚለን። ባልና ሚስትንም በዚያ ምሳሌ ነው የመሰላቸው በቤተ ክርስቲያንና በክርስቶስ መካከል ያል ለዛ ነው ባልና ሚስት አንዴ በቅዱስ ቁርባን ዛሬ እንደተደረገው፣ በሚቀጥለው ሳምንት እንደሚከናወነው ደግሞ በሥጋ ወደሙ ሲተሳሰሩ አንድ አካል ናቸው። አሁን ልጠይቃችሁ፣ አካል ሁሉ እኩል ነው ክብሩ አይደለም? አንዳንዱን አካላችን ሜካፕም ቀብተ ነው ልዩ አድርገ ነው አስውበነው አስጊጠ ነው እንዲሁም ቀለምም ጨምረንለት አንዳንዱ ያጠረውን አስረዝመ ነው ለሰው ሁሉም እናሳየው አለ። አንዳንዱን ደግሞ ማንም ሰው እንዳያየው ምን ሸፍነው አለ። ግን ከእናንተ መካከል ማን ነው ያንን የምናፍርበትን አካል ይላል ቅዱስ ጳውሎስ እኮ ነው ይህን እምናፍርበትን አካል ቆርጬ ልጣለው የሚል ከእናንተ መካከል ማን ነው ይላል። ሁሉም ያስፈልጋሉ። ሁሉም አስፈላጊ ናቸው ነው የሚለው። በእግዚአብሔር ቤት ያለ ሰው እንደዛ ነው አካላችን ነው። በእግዚአብሔር ቤት ውስጥ ያለ ሰው ሁሉ አካላችን ነው እንዲሁም ነው የሚለው። አንዳንዱ የምናፍርበት አካል እጅግ አስፈላጊ የሆነ አካል ነው። ዶክተር ኤፍሬም ሊነግራችሁ ይችላል የበለጠ ስለ አካል እህታችንም ለካስዘው አይደለች እኔ ምነው? ዶክተር ኤፍሬም ብቻ ምለው ሁለቱም የሕክምና ባለሙያዎች ናቸው። እና አንዳንዱ አካል አንዳንዱ አካል እጅግ በጣም አስፈላጊ ነው፣ ከዚህ ከምናየው በውጭ ከምንመለከተው በላይ ያለሱ ሰውነት አንዳች ማድረግ የማይችል። አንዳንዴ በሰዎች ፊት የተጣሉና የተረገጡ የሚመስሉ ሰዎች በእግዚአብሔር ቤት ውስጥ ስራቸው የማይታይ ሰዎች ይገርማቸዋል። የቤተ ክርስቲያን አምድ ናቸው። እግዚአብሔር እነሱን ይጠብቅልን። የሚጸልዩ፣ የሚያነቡ ቤተ ክርስቲያንን የሚጠብቁ፣ ቤተ ክርስቲያንን የሚንከባከቡ፣ ስለ አገልጋዮች የሚጸልዩ ካህናቱን እግዚአብሔር በበደል በኃጢአት እንዳይከስ እንዳያያቸው የሚጸልዩ የሚያነቡ፣ ምእመናኑን እግዚአብሔር እንዲጠብቅ የሚጸልዩ የማናውቃቸው የተረገጡ ለአይን የማይሞሉ ሰዎች በመካከላችን አሉ። ምናልባት የምናፍርባቸው ሊሆን ይችላል። ልብሳችንን ምንሰበስብባቸው ይሆናል። ጭ ምን ነው እዚህ መታ ትቀመጣለች? ምንላቸው ሊሆን ይችላሉ። አናውቃቸውም፣ ግን እግዚአብሔር የሚጠቀምባቸው ናቸው። ስለዚህ ቅዱስ ያይቆብን ይጠይቀናል። ድሆችን እንዴት ነው የምታደርጉት? ድሆችን እንዴት ነው የምታደርጉት? ሁለተኛ ሌላ ትልቅ ጥያቄ ይጠይቀናል ቅዱስ ያይቆም ጌታ ድሆችን መምረጡንስ አላስተዋላችሁም ሆይ? ይለናል። የተወደዳችሁ ወንድሞቼ ሆይ ስሙ፣ ይላል ወንድሞቼ እህቶቼ፣ ስሙ። እግዚአብሔር በእምነት ቁጥር አምስት ላይ ተመልከቱ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ። ባለጠጎቹ የሚያስጨንቋቸው አይደሉም። በነገራችን ላይ ይሄ ባለጠጎች የሚለው ሀብት ባላቸው ገንዘብ ባላቸው ሰዎችና ገንዘብ በሌላቸው ውስጥ መካከል ልዩነት ለመፍጠር አይደለም። የበረከት ምንጭ እግዚአብሔር ነው። ገንዘብን የሚሰጥ እግዚአብሔር ነው። አንዳንዶችን በድህነት ያከብራቸዋል። ልብ አድርጉ። ድህነት ክብር የሚሆንበት ጊዜ አለ። አንዳንዶችን ደግሞ በሀብት ያከብራቸዋል። ስለዛ አይደለም የሚናገረው። ያዕቆብ የሚናገረው ሰውን በማስመረርና በመጨቆን ደም በመምጠጥ በማስለቀስ የሚመጣውን ገንዘብ ነው፣ የሚመጣውን ሀብት ነው። በእውቀት በችሎታ በመልፋት በመጣር የሚመጣውንማ ቤተ ክርስቲያን ትጸልይለታለች ለእንደዛ አይነቱ ነገር። እና እግዚአብሔር እኮ እነዛን ድሆችን መርጧቸዋል እኮ ነው የሚለን። ያዕቆብ የሚጠቅሰው የማቴዎስ ወንጌል ምራፍ አምስትን ነው። በመንፈስ ድሆች የሆኑ ብፁዓን ናቸው፣ የእግዚአብሔር መንግሥት የእነርሱ ናትና። የሚራቡ ብፁዓን ናቸው። የሚያለቅሱ ብፁዓን ናቸው። የሚያነቡ ብፁዓን ናቸው። እግዚአብሔር እነርሱን እንደመረጠ አታውቁምን? ይላል ያዕቆብ። ይህንን ይጠይቀናል። ስለዚህ እንደገና ይለናል፣ ወንድሞቼ ሆይ ቁጥራን ወንድሞቼና እህቶቼ ሆይ የክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አተያዙ። ከዛ ይልቅ ምሕረት የምታደርጉ ሁኑ የምሕረት ባለቤት ሁኑ። ምክንያቱም ምሕረትን በማያደርግ ላይ ነው የሚለው። ይሄ በጣም አስፈሪ ነገር ነው። ምሕረትን በማያደርግ ላይ ምሕረት የሌለበት ፍርድ ይሆንበታል። ምሕረት ሁልጊዜ በፍርድ ላይ ድል አድራጊ ነውና ነው የሚለው። ምሕረትን የማያደርግ ሰው፣ ርራሄን የማያደርግ ሰው፣ ይቅርታን የማያደርግ ሰው ይቅርታ በሌለበት ፍርድ ይፈረድበታል። ተጠንቀቁ አባቶች፣ እናቶች፣ የወንድሞች እህቶች፣ እኔ አደለውም የሚያልኩት ያዕቆብ ነው። ምሕረትን የማያውቅ ሰው ይቅርታን የማያውቅ ሰው አንድ ቀን በህይወቱ ይቅርታን የሚለምንበት ጊዜ ይኖራል። ትዝ ይላችኋል ጌታ የተናገረው ምሳሌ አስር ሺህ መክሊት ዕዳ ስለነበረበት ሰው አስር ሺህ መክሊት ዕዳ ነበረበት። እዳውን ተቆጣጠሩትና ሰዎች አገኙበትና አዳ እንዳለበት እሱም እንዲታሰር ሚስቱም ልጆቹም በባርነት እንዲሸጡ ቤቱ ሁሉ እንዲወረስ አድርገው እስር ቤት ወረወሩት። ንጉሡ ያንን በሰማ ጊዜ አዘንለት። ስለዚህ ምን አለ? ነፃ ተዉት አለ፣ ፍቱት አለ፣ ተዉት ልቀቁት አለ። ልጆቹንም ሚስቱንም ሁሉ ፍቷቸው፣ ሀብቱንም ሁሉ መልሱለት። ይቅርብ እየዋለዋል ልክ ከእስር ቤት ሲወጣ እሱ ሌላ ባልንጀራውን አገኘው። ያ ባልንጀራው ደግሞ መቶ ብር እዳ አለበት መቶ መክሊት ያዘውና ባልንጀራውን ያበደርኩህን ስጠኝ አለው፣ ያበደርኩህን ስጠኝ አለው። ወንድሜ ሆይ አሁን የለኝም ሰርቼ እከፍላለሁ አለው። እምቢ ያለ አይደለም ያለው ሰርቼ እከፍላለሁ የለም አለና ዳኛ ጋር ወስዶ አሳሰረው። ምን ይላል ባልንጀሮቹ ሄደው ለንጉሱ የሆነውን ነገሩት ይላል የአንተ ይቅር ያልከው ሰው ለባልንጀራው ይቅር ማለት ያልቻለ ሆነ አሉ። አይ እንግዲያውስ በእዳው ወርውሩት እስር ቤት አሉት አላቸው። አንዳንድ ጊዜ እግዚአብሔር ምን ያህል እንደማረን ምን ያህል ይቅር እንዳለን፣ ምን ያህል እንደቻለን ሳናስተውልን ቀርና እግዚአብሔር እልፍ አይላፋት የሆነውን እዳችንን ይቅር ብሎን እኛ እንሄድና ባል በሚስት ሚስት በባል ላይ በጥቃቅኑ ነገር እንቆጣጠራለን እንዴት ተነካው ዘራፍ እግዚአብሔር እንደዚህ ቢልስ እናንተ እንደዛ እንደምትሉት እኔ እንደዛ እንደምለው እግዚአብሔር እንደዚህስ ቢል ማን ይቆማል በእግዚአብሔር ፊት ልክ እኔና እናንተ የሰዎችን በደል እንደምናየው ልክ እኔና እናንተ የወንድማችንን የእህታችንን በደል እንደምናየው የወንድማችንን የእህታችንን ጉድለት እንደምናየው እግዚአብሔር ቢያይ ማን ይቆማል ኃጢአትን ብትቆጥር ነው የሚለው ቅዱስ ዳዊት በፊትህ ማንም አይቆምም። ማንም በፊትህ አይቆምም። ስለዚህ ቅዱስ ያዕቆብ ምን ይለናል? ይህ ከሆነ እንግዲያውስ እምነታችሁን በሥራ ምን በሉት ይላል እምነታችሁን በሥራ ምን በሉት ይላል ግለጡት። እምነታችሁን በሥራ ግለጡት። በሥራ ያልተገለጠ እምነት ዓላማውን የሳተና ጥቅም የለሽ እምነት ነው። እደግመዋለሁ። በስራ ያልተገለጠ እምነት አላማውን የሳተ እምነትና ጥቅም የለሽ እምነት ነው። አይጠቅምም ነው የሚለን እንዲያውም ምንድን ነው የሚለን? ሁለት ነገር ይነግረናል። አንድ የሞተ ነው፣ ሁለት የአጋንንት እምነት ነው ነው የሚለን። ስራ የሌለው እምነት አንድ የሞተ ነው፣ ሁለተኛ የአጋንንት ነው። አንዳንድ ጊዜ እንዲህ ብለን እንጠይቃለን እንመጣለን፣ እግዚአብሔር ቤት እንጾማለን፣ እንጸልያለን። መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አደባባዮች በሰው የተጨናነቁ ናቸው። ለምንድነው ነው እግዚአብሔር ማይሰማን? ለምንድነው አንድ አማ ያደርገን ምንድነው? ስራችን ጥሩ ነው። መጣን ቤተ እግዚአብሔር ጸሎታ ሃይማኖትን አነበብን፣ ሁሉን በያዘ ሰማይና ምድርን የሚታይና የማይታየውን በፈጠረ በእግዚአብሔር እናምናለን። ግሩም በእግዚአብሔር እናምናለን። ከዛስ በኋላ ምን ሰራው? ምንድነው እምነታችን በስራ ካልተገለጠ አቅጣጫውን የሳተና ጥቅም የሌለው ነው የሚለው። አሁንም ያዕቆብ ስዕላዊ የሆነ ምሳሌ ይሰጠናል። ምንድን ነው የሚሰጠን ምሳሌ? ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ቁጥር 14 ላይ እምነቱ ውስጥ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱን በደና ሂዱ፣ እሳት ሙቁ፣ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል እነዚህ ሰዎች አንደኛ ምን ሆነዋል? ራቁታቸውን ነው ተራቁተዋል። ወንድማችሁ እህታችሁ ነው የሚለው ተራቁተዋል። አንድ ሁለተኛ ምን ሆነዋል የሚለው ተርበዋል፣ ተርበዋል። ከዛ በኋላ እናንተ ደግሞ አይ ጥሩ ነው፣ በደህና ሂዱ ብላችሁ፣ ብትመርቋቸው፣ ብትጸልዩላቸው ምን ይጠቅማቸዋል? ምኞታችሁ፣ ጸሎታችሁ በስራ ምን መሆን አለበት ነው የሚለው መገለጥ አለበት። ልጃችሁን ስትመርቁት ለቁም ነገር የሚደርስበትንም ነገር አብራችሁ እያደረጋችሁለት እግዚአብሔር ያሳድግ ብቻ እያላችሁት አትቀመጡ። እግዚአብሔር ያሳድገዋል ልክ ነው። ነገር ግን ደግሞ በበጎ መንገድ እንዲያድግ ዛሬ እንደምናያቸው ሙሽሮች ለቁም ነገር እንዲበቃ በትምህርቱ፣ በትምህርቷ በሚገባ እንድታድግ በሥነ ምግባር እንድትታነጽ እንዲታነጽ ያንን ሕፃን ትኮተኩታታላችሁ። ፍቅርን ትለግሱታላችሁ፣ ትሰጡታላችሁ። የምትናገሩትን ፍቅር የምትናገሩትን መውደድ ለልጃችሁ የምትናገሩትን የምንናገረውን እናደርገዋለን። እግዚአብሔር የሚለው ይሄንን ነው። እምነት አለኝ ካላችሁ ያ እምነት ሊገለጥ ይገባል። እግዚአብሔርን ከወደዳችሁ ወንድማችሁን እህታችሁን መውደድ አለባቸው። ወንድማችሁን እህታችሁን መውደድ አለባቸው። በእስራት ላሉት በጭንቀት ላሉት የምታዝኑ ከሆነ ስለ እነሱ ድምፃችሁን ማሰማት አለባቸው። የተራቡትን በጣም የምታዝኑላቸው ከሆነ እጃችሁን መዘርጋት አለባቸው። ስላዘኑት በጣም የምታዝኑ ከሆናችሁ ሄዳችሁ እጃችሁን ትከሻቸው ላይ አድርጋችሁ ልታጽናናቸው ይገባል። ልናጽናናቸው ይገባል። የእግዚአብሔር ቃል የሚለው ይሄንን። አለበለዚያ ግን እምነታችን ብቻ ምን ይጠቅማል? ምኞታችን ብቻ ምን ይጠቅማል? ምርቃታችን ብቻ ምን ይጠቅማል? የሚለን በጣም የሚገርመው ምን ይለናል ሐዋርያው? በስራ ያልተገለጠ እምነት የሞተ ነው ይልና፣ ሁለት ጥያቄዎች ቢነሱ ሲልና፣ ሁለት ሰዎች ሊጠይቁት የሚችሉትን ጥያቄ ያነሳል። አንደኛው ጥያቄ ምንድነው? አይ እኔ የእምነት ሰው ነኝ ስራ አያስፈልገኝማ፣ አንተ ስራ አለህ ወይም አንቺ ስራ፣ እሷ እንዶ ስራው ይሆንላታል፣ እኔ እምነቱ ላይ ነው እንዶ ማተኩረው፣ ቢልስ አንድ ሰው አለ ይልና ምን ይላል መልሱም ሲሰጥ መሰላችሁ፣ እስቲ በል እምነትንና ስራን ለይተህ አሳየኝ፣ እምነትንና ስራን ለይተህ አሳየኝ። አትችልም ነው የሚለው። ይሄ ነው ማርቲን ሉተር የተባለው የፕሮቴስታንት መስራች የረሳው ብቻ ሳይሆን የተሳሳተው ነገር ቢኖር ይሄን ነበር። እምነትንና ስራን መለየት አንችልም። እምነት ሁልጊዜ ስራን ያስከትላል። እንዲያውም በክርስቶስ እናምናለን የምንለው እምነት ሕያው እምነት ከሆነ በጎ ስራን የሚያሰራ ነው። ቅዱሳን በክርስቶስ ሲያምኑ ምእመናን በክርስቶስ ሲያምኑ የበለጠ ለእግዚአብሔር ነገር ለክርስቶስ ነገር የበለጠ እንዲራመዱ እንዲሰሩ በጎ ስራን እንዲሰሩ ያደርጋቸዋል። ለዚህ ነው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ ሁለት ላይ ምን አለ? በክርስቶስ ኢየሱስ ያለውን ዓለም ሳይፈጠር የተዘጋጀልንን መልካሙን ስራ ለመስራት ተፈጠርን ይላል። መልካሙን ስራ ለመስራት ነው ያመን ነው መልካሙን ስራ ለማከናወን ነው ክርስቶስ በጸጋው ያዳነን። ልክ ነው፣ በጸጋው ድነናል። አንድ ነገር አስተውል። እግዚአብሔር እኛን የማረን በሱ ቸርነት ብቻ ነው። እውነት ነው፣ እሱ የማረን በመስቀሉ ላይ ባከናወነው ስራው ብቻ ነው። እኔና እግዚአብሔር ተባብረን እኔን አዳንኩት አንልም። ለዚያ ነው ምስጋና ሁሉ ለማን ብቻ የሚገባው? ለሱ የሚገባው። እኛም አንመሰገንም አብረን። ኦ እንደኔ ያለ ማን ነው፣ ይሄውና ጠዋት ገስግሼ ቤተ እግዚአብሔር መጣው አንልም። ይገባናል ማን እንደቀሰቀሰን፣ ይገባናል ማን እንደመራን። መንፈስ ቅዱስ ነው የመራን፣ ክብርና ምስጋና ለርሱ ይሁን። የሱ ምህረት፣ የሱ ይቅርታ፣ የሱ ቸርነት ስለበዛልን። እውነት ነው ጸጋው አድኖናል። ያ ጸጋ ግን ያዳንን ተዘልለን እንድንኖር ሳይሆን በጎ የሆነውን ስራ ምን እንድናደርግ ነው እንድንሰራ ነው። ስለዚህ ቅዱስ ያዕቆብ ይጠይቀናል። እስቲ ለይታችሁ አሳዩኝ ይላል። የእምነት አባት የሆነውን አብርሃምን ይጠቅስልናል። የእምነት አባት የሆነውን እንዴ አብርሃም ምንድን ነበር ያደረገው? አመነ ሲል እዛው ምኑ ተገልጧል? ስራው ተገልጧል። አመነ ሲል ስራው ተገልጧል። እምነቱም ስራውም ነው ያጸደቀው ይላል አብርሃም እግዚአብሔር ይላል። ዕብራውያን ምዕራፍ 11 ላይ እግዚአብሔር በስተእርጅና የሰጠውን ልጅ ከሞት እንኳን እንደሚያስነሳው ያምን ነበር፣ አምኖ ነበር ይላል። ስላመነ ምን አደረገ? ልጁን መሥዋዕት አድርጎ አቀረበ። ይታያቸዋል ማለትም ማለት ነው የምናምነው እምነት የምንኖረውን ኑሮ ይገልጣል። ስለዚህ እዚህ ሀገር ፈረንጆቹ የሚሉት ነገር ተገቢ ነው ማለት ነው። ብዙ አትጩሁብኝ፣ ተግባርህ ከቃልህ ይልቅ ምን ይላል? ይጮሃል። አንዳንድ ጊዜ እኔ አማኝ ነኝ፣ እረ እንደውም ከነዘር ማንዘሬ ብለን ተናግረን የምንኖረው ኑሮ ግን የአረማዊ ግብር ከሆነ ምንም መናገር አያስፈልገንም። ማን እንደሆንና በየትኛው የእምነት መንገድ ላይ እንዳለን የሚገልጥልን ማን ነው? ስራው ነው። ስለዚህ ያዕቆብ ምን ይላል? ስራዋ አታስፈልገኝም፣ እምነት ብቻ በል እምነትህና ስራህን ለይተህ ምን በለኝ፣ አሳየኝ። ሁለተኛ እንዴ፣ እኔ እኮ በእግዚአብሔር አምናለሁ፣ ዝም ብለህም አትናገረኝ ብትሉኝስ ሲልና በጣም አስደናቂ ነገር ነው የሚነግረን። ታምናለ በእግዚአብሔር ይላል፣ ጥሩ ነው፣ መልካም አድርገሃል። ግን አጋንንትም ምን ይላሉ ነው የሚለው፣ ያምናሉ፣ ይንቀጠቀጡማል። በጣም የሚገርማችሁ ላይ ወደ ወንጌል ስትሄዱ ከማንም በበለጠ ስለ ክርስቶስ አስደናቂ ነገር የተናገሩት እነማን እንደሆኑ ታውቃላችሁ? ማን ይመስላችኋል? ማን ይመስላችኋል? ስለ ክርስቶስ አስደናቂ ነገር በወንጌል ላይ የተናገረ አጋንንት። የሕያው የእግዚአብሔር ልጅ ክርስቶስ ሆይ ምን አደረግንህ? ይህን ያሉት አጋንንት ናቸው። ማን ነው ከሰው ወገን እንዲህ ያለው ክርስቶስ እየተመላለሰ በምድር ላይ? አንድ ሰው ብቻ ነው። ማን ነው እሱ? ጴጥሮስ ብቻ ነው ሌላ ማንም ብሎ ታያውቅም። አጋንንቱ ግን በየቀኑ ይሉት ነበር። ለምንድን ነው ያዕቆብ ይሄንን የጠቀሰው? እግዚአብሔር ያሳያቸው። የሕያው የእግዚአብሔር ልጅ ክርስቶስ ሆይ ብሎ ተናግሮ ጋኔኑ ወደ ክፉ ስራው እንደገና ሮጦ ይገባል። በእግዚአብሔር ታምናለ፣ ጥሩ ነው፣ መልካም ነው። አጋንንትም ያምናሉ አለ ያዕቆብ። ለምን የምናምነው እምነት ቤታችንን ሊለውጠው ይገባል። የምናምነው እምነት አካባቢያችንን ሊለውጠው ይገባል። የምናምነው እምነት ቤተ ክርስቲያናችንን ሊለውጥ ይገባል። የምናምነው እምነት ሀገራችንን ሊለውጥ ይገባል። የምናምነው እምነት ለሌሎች በረከት ሊሆን ይገባል። አንዳንድ ቤት ሄዳችሁ ታውቃላችሁ። ገና ስትገቡ እዚያ ቤት ሰላም ይሰማቸው። ጥል እንደ መንፈስ ነው። ፍቅርም እንደዚያው ነው። በባልና በሚስት መካከል ፍቅር ሲያብብ ልጆች ምንም ሳያገኙ እንዲህ ፍንድቅ ሲሉ ታያላችሁ። ቃላት ባልና ሚስት በልጆች ፊት ሳይለዋወጡ በጥላቻ ውስጥ ሲሆኑ ልጆች ይጨነቃሉ። መግቢያ መውጫ ነው የሚያጡት። ምኑንም ባያውቁት፣ ንግግሩን ባያውቁት አንድ አደጋ እንዳለ ያውቃሉ። እነሱ ብቻም አይደሉም ሺህ ጊዜ የአሜሪካንን ስማይል ፊታችሁ ላይ ሜካፕ አድርጋችሁ ብትቀርቡ፣ አንድ ሰው ወደ ቤታችሁ ከመጣ ሰላም የሌለበት ቢሆን ብትስቁ ብትደሰቱ፣ እዛ ቤት ገብቶ ቶሎ መቼ በወጣው ነው የሚለው። እረ ቶሎ እግሬ በቆረጠኝ ዛሬ ምን አመጣኝ ነው የሚለው። ሌላው ደግሞ ውጣ ብትሉት ብትገፉት ሁሉ አይወጣም፣ ቁጭ ብሎ ይጫወታል። ሌላ ጊዜ ደስታ ካለ ሰላም ካለ እረፍት ካለ። ምን ለማለት ነው የምለው ያለን እምነት አለኝ የምንለው እምነት በስራ ሲገለጥ ቤታችን ውስጥ ብቻ አይደለም በረከቱ የሚቀረው፣ ከሰው ጋር ስንቀላቀል ከኛ ዘንድ በረከቱ ለሌላው ይተላለፋል። ከኛ ዘንድ ሌላውን እናስደስተዋለን፣ ሌላውን እንባርከዋለን፣ እንቀድሰዋለን። ደግሞ ጥላቻ ከሆነ ምን ደሳው ነው። በሄድንበት ቦታ ላይ ሁሉ የጥላቻን ዘር እንዘራለን፣ የተንኮልን ዘር እንዘራለን። ስለዚህ የያዕቆብ ሁለት ነገር ይነግረናል። ስራንና እምነትን ለያለው ለምትል እምነትህንና ስራህን ለይተህ አሳየኝ፣ ሞክር እና አሳየኝ ይለናል። ለሌሎቻችን ደግሞ በእምነታችን ለምንመጻደቀውና እምነት አለኝ ለምን ነው ተው እባክህ፣ ካንተ ይቀደማል። አጋንንትም ምን ይላሉ? ያምናሉ ይንቀጠቀጡማል። ከዚያ ይልቅ ግን ይለናል እንደገና የእምነት አባታችሁ የሆነውን ማንን ተመልከቱ አለ ማንን የሚያስደንቅ ነገር ነው መነግራቸው በጣም ደስ የሚያሰኝኝን ነው አንዳንዴ የእግዚአብሔር ቃል እንደገና ስታስቡት እንደገና ስታነቡት እንዴት አዲስ ይመስላችኋል አብርሃምን እውነት ነው ሥላሴን የተቀበለው አብርሃምን ተመልከቱታል አብርሃም አመነ ጽድቅም ሆኖ ተቆጠረለት እምነቱን በሥራ የገለጠ ነበረ አመነ፣ በስተርጅናው እግዚአብሔር ልጅ እንደሚሰጠው ልጁን ተቀበለ። አመነ፣ እግዚአብሔር ከሙታን እንደሚያስነሳለት ልጁን ልጁን ለሞት አሳልፎ ሰጠ። ሰይፍ አንገቱ ላይ ላይ አስቀመጠ። ግን አንዳንድ ሰዎች እንዲህ ሊሉ ይችላል። ምን ማለት ነው? አብርሃም እኮ ትልቅ ሰው ነው፣ የእምነት አባት ነው። እንደዚህ አይነት ማኖሮኛ ልንኖር አንችልም። ይሄ እኮ አሜሪካ ነው። ዚስ ኢዝ አሜሪካ ፕሊዝ። ለዚህ ግን እግዚአብሔር ትልቅ የምስራች አለው። ክብርና ምስጋና ለርሶ ይሆን የያዕቆብ መልእክትን የመጨረሻውን ተመልከቱን። ምንድን ነው የሚለው? እንደዚሁም ይላል። ቁጥር ሃያ አምስት እንደዚሁም ጋለሞታይቱ ረአብ ደግሞ ይላል። እንደዚሁም ጋለሞታይቱ ረአብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት ምን ያለ ነው? የሞተ ነው። አብርሃምን ብቻ ጠቅሶልን ዝም ቢለን ኖሮ ጉድ ይፈላ ነበር። ምክንያቱም አብርሃም አብርሃም ነው ልንል ነው። ግን ከዚያ በላይ ጠቀሰልን። ማንን? ጋለሞታይቱን ረአብ፣ ሴተኛ ዳሪ የነበረችውን ረአብ በዕድሜዋ አመሻሽ ላይ በኃጢአት በተጨማለቀችበት ጊዜ ኃጢአተኞችን የማይረሳ አምላክ ያሰባት። እኔና እናንተን እንዳሰበን እንዳነጻን፣ እንደ ማረን፣ ይቅር እንዳለን የማራት ይቅር ያላት ያች ሴት ሴተኛ አዳሪ ነበረች። አንድ ቀን ከኢያሱ ዘንድ የተላኩ ሰላዮች ወደ ኢያሪኮ መጡ። እግዚአብሔር ከእነርሱ ጋር እንደሆነ የእግዚአብሔር ሰዎች እንደሆኑ አወቀች። እሷ ልምዷ ነው ማንንም መቀበል። የዛን ቀን ግን የተቀበለቻቸው የተለዩ እንደሆኑ አወቀች። የዚያን ቀን ያየቻቸው ሰዎች በሌላ መንገድ እንዳልመጡ አወቀች። የእግዚአብሔር መንፈስ ከእነርሱ ጋር እንደሆነ አወቀች። ጌቶች ሆይ አለች እግዚአብሔር ይሄንን ከተማ ለናንተ አሳልፎ ምን ይላል ይሰጣል። እግዚአብሔር ለናንተ በሰጠበት ቀን ቤቴን ማሩልኛለች፣ ቤተሰቤን ማሩልኛለች አለች። እግዚአብሔር የዚያችን ዘማ የዚያችን ሴተኛ አዳሪ ትንሿን የእምነት እርምጃዋን አጸደቀላት። ክብርና ምስጋና ለአምላካችን የሆነ እግዚአብሔር የሚፈልገው ብዙ ነገር አይደለም። እግዚአብሔር የሚፈልገው ትልቅ ነገር አይደለም። ትንሹን የእምነት እርምጃችን ትዳራችንን ይለውጠዋል። ትንሹ የእምነት እርምጃችን ሀገራችንን ይለውጠዋል። ለዚህ ነው ተስፋን ያዘናል የምንለው። ዛሬ ያየነው ትንሹ እርምጃ እኮ አገርን ሊለውጥ ይችላል፣ ከተጠቀምንበት ትንሹ እርምጃ። ዛሬ ሙሽሮቹ የወሰዱት እርምጃ፣ ወደ ቅዱስ ሥጋውና ወደ ክቡር ደሙ መቅረብ፣ ሕይወታቸውን ሁሉ ይባርካል። ያቺ ሴት ያንን ስታደርግ ይገርማቸዋል። እንዳለችውም እስራኤላውያን ድል አድርገው ኢያሪኮን ሲወሩ በኢያሪኮ ምድር በሙሉ ያለው ሲያልቅ፣ ጉድ እኮ ነው። እሷና ቤተሰቦቿ ቤቷ ስር የተጠለሉት በሙሉ ተረፉላት። እግዚአብሔር አሁንም እኛንም ይታደገን። እንደዚህ ሆነ ከሚመጣው ቁጣ ሁሉ እግዚአብሔር ይታጠቀን። እግዚአብሔር በዚህ ብቻ የሚያበቃ ይመስላችኋል ሰልሞን የተባለው ከሰላዮቹ አንዱ ኢያሱ ጋር ገባና አዎ አውቃለሁ ይቺ ሴት ያለፈ ታሪኳን አውቃለሁ አሁን ግን እግዚአብሔር ይቅር ያላት ከእግዚአብሔር ህዝብ ጋር አንድ የሆነች ናት አለ ሰው ብቻ ነው ያለፈ ነገርን የሚቆጥር ሰው ብቻ ነው የሚጠቋቆም እግዚአብሔር ግን በደላችንን ኃጢአታችንን ሁሉ አምዘግዝጎ የሚጥል ነው ይጣልልን አሁንም በእውነት ነው። እግዚአብሔር ይክበር ይመስገን። አለሱ ለያሱ ይህቺ ሴትን አውቃለሁ ልክ ነው። ያለፈ ታሪኳን ግን ባክህ ሚስት አድርገህ ስጠኝ አለው። መርቅልኝ አለው። ሚስት አድርገህ እግዚአብሔር ከአንተ ጋር ይሁን፣ ውለዱ፣ ክበዱ፣ ብዙ ሁኑ አላቸው። ሰጠው። ያቺ ሴት ማን እንደሆነች ታውቃላቸው? የጌታ ቅድማያት ናት። የጌታ ቅድመ አያት ናት ማለት ሐረገ ትውልዱ ላይ ጌታችን ሐረገ ትውልድ ላይ ከተጠቀሱት ማለት ብዙ ብዙ ነው ረጅም ዘመን ነው። ግን ሐረገ ትውልዱ ላይ ከተጠቀሱት ሴቶች ሶስት ሴቶች ተጠቅሰዋል። ራኬብ፣ ሩት ሩት ተጠቅሳለች። ሌላ ማናት? ትዕማር እና ቤርሳቤህ መሰለኝ። አራት ሴቶች ሁሉም ኃጢአተኞች ናቸው። እሱ ሌላ ጊዜ እንማረዋለን፣ ለምን እግዚአብሔር እንደዛ እንዳደረገ ጻድቃኑን አልጠቀሰም። ለእኛ ተስፋ ሊሆነን የሰጠንን አዲስ ኪዳን ሊያሳየን ነው እና ያቺ ሴት በጌታ ሐረገ ትውልድ ውስጥ ገባች። ትንሿ እርምጃዋ ለንስሐ ሌላ ቀናት ትቅጠሩ፣ ዛሬ ትንሿን እርምጃ ተራመዱ ትዳራችሁን ለመለወጥ በትዳራችሁ እግዚአብሔር ፈውስን እንዲያደርግ ሌላ ረጅም ቀን አትቅጠሩ። ዛሬ ትንሿን እርምጃ ተራመዱ። ሀገራችንን እግዚአብሔር እንዲያስብልን ረጅም ነገር ትልቅ ነገር አናስብ። ትንሿን እርምጃ እንራመድ። ከቤታችሁ አጥር ወጥታችሁ ወንድማችሁን እቀፉትና ማረኝ በሉት። እህታችሁን ማረኝ በሏት። እዚሁ ረጅም እርምጃ ብዙ ነገር አታስቡ። አዲስ ምሽሮች ትንሿ ነገር ዛሬ የያዛችኋትን እግዚአብሔር አጽናልኝ በሉት። ከክፉ ጠብቀኝ ሰውረኝ በሉት። እግዚአብሔር ያን ያደርጋል፣ አስደናቂ የሆነ ነገርን ያደርጋል። ስለዚህ አሁንም እንደገና እግዚአብሔር በኑሯችን በሕይወታችን ሕያው የሆነ ሥራ ያለው እምነትን እንዲያደርግልን ቅዱስ ፈቃዱ ይሁን። የመከረን ያስተማረን እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን።